ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ እንዲሁም በናይል ሳት የሚተላለፈው ፕሮግራም አሁን ጀመረ። We are By swear by Almighty God, here! By, by God. That, that as the first vice president, as the first vice president of the Republic of South Sudan." እኔ ሪያክ ማሻር በተቀዳሚ ምክትል ፕሬዝዳንትነት የደቡብ ሱዳን ሪፑብሊክን በታማኝነትና በሀቅ ላገለግል የተሰጠኝን ኃላፊነት በክብር ልወጣ በኃያሉ እግዚአብሔር ፊት ቃል እገባለሁ። መጡ ቀሩ እየተባሉ ሲጠበቁ የከረሙት የደቡብ ሱዳን የአማጽያን መሪ ሪያክ ማቻር ዛሬ ጁባ ገብተው ቃለ መሀላቸውን ፈጽመዋል። የምሽቱ አብይ ርዕሳችን ይሆናል። ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ ዛሬ ማክሰኞ ሚያዝያ 18 2009 ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲስ አበበና ቆንጂት ታየንን ለኢትዮጵያ ድርቅ አጣዳፊ ድጋፍ የሚያሰባስብ ቡድን ዛሬ ወደ አውሮፓና ወደ አሜሪካ ተንቀሳቅሷል በደቡብ ወሎ የሴፍቲኔት ተረጂዎች ቁጥር መጨመሩም ታውቋል። ዘገቦች ከአዲስ አበባ ይኖሩናል። የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በማረሚያ ቤት ስድብና ማስፈራራት ተፈጽሞብናል ሲሉ ለፍርድ ቤት አቤቱታ አቀረቡ። በሕግ እስረኞች አያያዝ ዙሪያ የተካሄደ ትንተናም በመጽሔቱ እናክላለን። በሁለተኛው አጋማሽ በትግራይ ክልል ያለ የህገ ወጥ አዘዋዋሪነትን ችግር የተመለከተ ሰፋ ያለ ልዩ ቅንብር እንዲሁም ሐኪሞን ይጠይቁ ይኖሩናል። ንጉሱ ታምሬ ፕሮግራሙን ይመራል። አብራችሁን አምሹ። የዓለም ዜና ይቀድማል። በሽብር ወንጀል ክስ ተመስርቶባቸው ጥፋተኞች በተባሉት በነዘላለም ወርቅ አገኘው ላይ ስለሚወሰደው ቅጣት አቃቤ ህግ የውሳኔ ሀሳቡን በጽሁፍ አቅርቧል። ጥፋተኞች የተባሉትን ዘላለም ወርቅ አገኘውም የጥፋት ማቅለያ ሀሳባቸውን እንዲያቀርቡ ታዘዋል። ፍርድ ቤቱ ለውሳኔ ቀጠሮ ሰጥቷል። ዝርዝሩ መለስካቸው አማረ ልኳል። ባለፈው ሚያዚያ 7 ቀን 2008 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በሰጠው ውሳኔ መሰረት አቶ ዘላለም ወርቅ አገኘሁ፣ አቶ ሰለሞን ግርማና አቶ ተስፋይ ተፈሪ አቃቢ ህግ ባቀረበባቸው የሽብር ወንጀል ክስ ጥፋተኛ ናቸው ስለተባሉ አቃቢ ህግ የቅጣት ውሳኔ ሀሳቡን ለፍርድ ቤቱ በጽሑፍ አቅርቧል። ይሁንና አቃቢ ህግ ጽሑፉን በበቂ ቅጂ ያላቀረበ በመሆኑ ተባስቶ እንዲወስዱ ትእዛዝ ሰጥቷል። ጥፋተኛ የተባሉት ተከሳቾች አስቀድሞ ባቀረቡት ጥያቄ መሰረት የአቃቤ ህግን የቅጣት ውሳኔ ሀሳብ ካዩ በኋላ የየራሳቸውን የቅጣት ውሳኔ ሀሳብ ውሳኔው ከሚሰማበት ቀን በፊት በሬጅስትራር ጽፈት ቤት በኩል እንዲያስገቡ አዟል። ፍርድ ቤቱ የቅጣት ውሳኔውን ለማሰማት ለግድሞት ሁለት ቀን 2008 ዓ.ም ተለዋይ ቀጠሮ ሰጥቷል። አቃቤ ህግ በነዚ ዓለም ወርቅ አገኘው የክስ መዝገብ በአሸባሪነት ወንጀል የከሰሳቸው በጠቅላላ አስር ሰዎች የነበሩ ሲሆን ይህው ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን አምስቱን ተከሳሾች ማለትም አቶ ሀብታሙ አያሌው፣ አቶ ዳንኤል ሺበሺ፣ አቶ አብርሃ ደስታ፣ አቶ የሺዋስ አሰፋና አቶ አብርሃም ሰለሞን የተባሉ ተከሳሾችን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። የቀሩትን አምስቱን እንዲከላከሉ እንደወሰነባቸው አይዘነጋም። ተከላከሉ ከተባሉት መካከል ሚያዚያ 7 ቀን 2008 ዓ.ም በሰጠው ውሳኔ ዮናታን ወልዴንና ባህሩ ደጉ የተሰኙትን ተከሳሾች የቀረበባቸውን ክስ በበቂ ሁኔታ በመከላከላቸው በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ ሱዳን የሽምቅ ተዋጊዎች መሪ ሪያክ ማቻር ዛሬ ማክሰኞ ጁባ ገቡ። በከፍተኛ የሀገሪቱ ምክትል ፕሬዝደንትነትም ቃለ መሀላቸውን ፈጸሙ። የማቻር ጁባ መግባት ሽምቅ ተዋጊዎቹና መንግስት የጀመሩትን የሰላም ስምምነት ዳር ያደርሳሉ የሚል ተስፋ ፈንጥቋል። በዚህ ወቅት ፕሬዚደንቱ ሳልቫኪርም ከማቻር ጋር ሆነን ስናበቃ ብሔራዊ አንድነት የሚያመጣ የሽግግር መንግስት በአስቸኳይ እንመሰርታለን ማለታቸው ተሰምቷል። የዕለቱ አብይ ርዕስ ዝርዝሩን ያቀርባል። ሶማሊያ ውስጥ የሚገኙ የአልሻባብ ነውጠኞች ባይዶዋ ከተማ አቅራቢያ በተካሄደ ውጊያ ቢያንስ ስምንት የመንግስት ወታደሮችን እንደገደሉ ባለስልጣናት አስታወቁ። አንድ የሶማሊያ ጦር አዛዥ ለቪኦኤ ሶማልኛ አገልግሎት በሰጡት ቃል በአንድ ወታደራዊ ጦር ሰፈር የሚገኙ የመንግስቱን ወታደሮች ለማጠናከር በዛሬው ዕለት ተጨማሪ ኃይል ይዞ በሚጓዝ ኮንቮይ ላይ ነውጠኞቹ ጠኞቹ በከፈቱት ተኩስ ነው ጥቃቱ የደረሰውና ስምንት ወታደሮች የተገደሉት ብለዋል። ከተገደሉት በተጨማሪ 13 ያህል ሌሎች ወታደሮችም ቆስለዋል። ይህ በእንዲህን ላልነ ትላንት ሰኞ ከሞቀዲሾ ወጣ ብሎ በሚገኝ ስፍራ ሶማሊያ ውስጥ ባሉ የአፍሪካ ሕብረት ወታደሮች ላይ ጥቃት ያካሄድኩት እኔ ነኝ ሲል ነውጠኛው አይሲስ ኃላፊነቱን ወሰደ። አይሲስ በድረገጹ ባሰፈረው መረጃ ትሬዲሺ በተሰኘች መንደር ውስጥ የተከልነው ፈንጂ የአሚሶን ወታደሮች የነበሩባትን ተሽከርካሪ ማውደም ይችላል ብሏል። በሌላ በኩል ደግሞ ሶማሊያ በድርቅና በምግብ እጥረት ምክንያት እንደ አውሮፓ አቆጣጠር በ2010 እንደነበረ ላለ ረሃብ የመጋለጥ አደጋ ላይ መሆኗን መንግስታዊ ያልሆኑ 23 ድርጅቶች የሚገኙበት ቡድን አስታወቀ። የሶማሊያ ኤንጂኦ ኮንሶርቲየም ማለትም የሶማሊያው መንግስታዊ ያልሆነ የጋራ መድረክ በመባል የሚታወቀው ይሄው ቡድን ዛሬ ማክሰኞ ይፋ ባደረገው መግለጫ የምግብ እጥረቱ በአደገኛነቱ ከሚታወቀው ከኤልኒኖ የአየር ንብረት ጋር የተያያዘ ነው ብሏል። ኤልኒኖ በአፍሪካ ቀንድ አገሮች ላይ ከፍተኛ የአየር መዛባትና ብሎም ድርቅ ማስከተሉ አይዘነጋም። መንግስታዊ ያልሆነው የሶማሊያው ኮንሶርቲየም ይፋ ያደረገው ይህ የዛሬ መግለጫ ጄኔቫ ላይ በዛሬው ቀን ከኤልኒኞ ጋር በተያያዘ ከሚካሄደው የሰብአዊ እርዳታ አሰጣጥ ስብሰባ ጋር እንዲገጣጠም ተደርጎ የወጣ መሆኑም ታውቋል። ወደ አንጎላ የሚሄዱ መንገደኞች አስቀድመው የቢጫ ወባ ክትባት መውሰድ እንዳለባቸው የዓለም የጤና ድርጅት አሳሰበ። ቢጫ ወባ አንጎላ ውስጥ በትንሹ 258 ሰዎች እንደገደለም ተገልጿል። የዓለም የጤና ድርጅት ዲሬክተር ማርግሬት ቻን ህመሙ በከተማ አካባቢ ይበልጥ እንደተሰራጨ አመልክተው ማንም ወደዚያች ሀገር ተጓዥ ብርቱ ጥንቃቄ ማድረግ እንዳለበት አሳስበዋል። ወረርሽኙ አንጎላ ዋና ከተማ ሉዋንዳ ውስጥ የተቀሰቀሰው ካለፈው ታኅሳስ ወር ጀምሮ ሲሆን በበርካታ የሀገሪቱ ክፍሎች በመሰራጨቱም በአሁኑ ወቅት ከ1975 በላይ ተጠርጣሪ ህሙማን መኖራቸው ተገልጿል። የደብሊውኤችኦ ዲረክተር እንደገለጹት ከአንጎላ ወረርሽኝ ጋር በተያያዘ ቢጫ ወባ በሌሎች የአፍሪካና የእስያ ሀገሮች መዛመቱ ተደርሶበታል። ዛሬ ማክሰኞ ታንዛኒያ የአሁኑን መጠሪያ ያገኘችበት 52ተኛ ዩኒየን ዴይ የአንድነት ቀን የሚከበርበት እለት ነው። አገሪቱ ውስጥ የተካሄደው አወዛጋቢ ምርጫና ገዢው ፓርቲ ዜናዎችን ሳንሱር ያደርጋል ተብሎ የሚቀርበው ክስ ግን የበዓሉን ድምቀት ማደብዘዙ ተስተውሏል። ለማንኛውም ግን ታንጋኒካ ከደሴቲቱ ዛንዚባር ጋር ተዋህደው ነው የዛሬቱ ታንዛኒያ የተመሠረተችው። የሆነ ሆኖ ለውጥ አራማጅ መሆናቸው የሚነገርላቸው ፕሬዚዳንት ጆን ማጉፉሊ የዛሬው ቀን ክብረ በዓል እንዲሰረዛዘዋል ይህን የወሰኑትም ለበዓሉ የሚያወጣው ገንዘብ ለመንገድ ግንባታ እንዲውል በመወሰናቸው ነው ተብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኮሪያ የኒውክሌር ጣቢያዎቿን ለማስመርመር የሰጠችውን ይሁንታ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ውድቅ ማድረጋቸው በብዙዎች ዘንድ ትችት ማስነሳቱ ተነግሯል። በተለይም ይህ የፕሬዝደንቱ ውሳኔ ዓለም አቀፍ ማዕቀብ ብቻውን የሰሜን ኮሪያውን የኪም ጆንግ ኡንን መንግስት ማንበርከክ አይችልም የሚሉትን ተቺዎች አስገርመዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስትር ሪ ሱዮንግ ባለፈው ቅዳሜ ከአሶሽትድ ፕሬስ ጋር ባካሄዱት ቃለ ምልልስ ዩናይትድ ስቴትስ ከደቡብ ኮሪያ ጋር በየአመቱ የምታካሂደውን ወታደራዊ ልምምድ ካቆመች እኛም የኒውክሌየር ልምምዳችንን እናቆማለን ሲሉ ተናግረዋል። እናም ፕሬዚደንት ኦባማ በማግስቱ ሰሜን ኮሪያ ከዚህ ይበልጥ እንድታደርግ ይጠበቅበታል ይጠበቅባታል ሲሉ መናገራቸው ለብዙ ትችት ያጋለጠ ከመሆኑም በላይ ተችዎቹ ያመለጠ መልካም አጋጣሚ ሲሉ ተደምጠዋል። ዩናይትድ ስቴትስ ለእስራኤል የምትሰጠውን ወታደራዊ ድጋፍ ከፍ እንድታደርግ ቁጥራቸው 83 የሆነ ሴኔተሮች ለፕሬዚዳንት ባራክ ኦባማ ጥሪ ያቀረቡ ሴናተሮቹ ያቀረቡት ጥሪ ፕሬዚዳንቱ ከእስራኤል ጋር አዲስ የደህንነት ስምምነት እንዲፈርሙ የሚጠይቅ ሲሆን ያም ዩናይትድ ስቴትስ በየአመቱ ለእስራኤል በምትሰጠው የሶስት ነጥብ አንድ ቢሊዮን ዶላር ወታደራዊ ድጋፍ ላይ የሚጨመር መሆኑም ታውቋል። ስምምነት የጸደቀው ገንዘቡ የአስር ዓመት ስምምነት የተደረገበት ሆኖ የሚያበቃውም እንደ አውሮፓ አቆጣጠር በ2018 ነው ተብሏል። የአሁኑ አዲሱ ስምምነት በመካሄድ ላይ ሲሆን እስራኤል በዓመት ቢያንስ እስከ አራት ቢሊዮን ዶላር እንዲጨመርላት ነው የምትፈልገው። በመጨረሻም የመን የሚገኙ የደህንነት ባለስልጣናት በሰጡት መግለጫ በነውጠኛው የአልቃይዳ ተዋጊዎች ቁጥጥር ስር ውላ የነበረችውን ደቡባዊ ከተማ ሙካላን አስለቅቃለን ሲሉ አስታውቀዋል። ይህ የሆነው ከ800 በላይ የአልቃይዳ ተዋጊዎች የመን ውስጥ በሚገኘው ሳውዲ መራሽ ጦር በተገደሉና ሌሎችም በተማረኩ ማግስት ነው ተብሏል። ይህ ቁጥር የሟቾቹ ማለት ነው በነፃ ምንጭ በኩል አልተረጋገጠም። ዜናው አበቃ።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 ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት የሚተላለፈውን የማክሰኞ ምሽት ስርጭት ነው። አስተናጋጆቻችሁም እኔ ቆንጅታየና አዲሱ አበበ። ስርጭታችን የጊዜ ሰሌዳው እንደሚያመለክተው ወደ ዕለቱ አብይ ዘገባ የሚወስድን ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዘገባዎችና ቅንብሮች አንዱን ለቅምሻ እናሰማለን። ከዚያ ከፊት ራሻይዳ አርባ ሺህ ብር መክፈል ካልቻልክ ለራሻይዳ ይሸጡህና፣ ራሻይዳዎቹ በበኩላቸው ኩላሊትህን አውጥተው ይሸጡታል። ብዙ እንደዛ አይነት ዕጣ የገጠማቸው ሰዎች አሉ። በመቶ ሺህ ብር ነው ለረሻይዳዎቹ የሚሸጡ። ተማሪ ሀዲሽ ተህለ ይባላል። አባቱ አርባ ሺህ ብር ከፍለው ለህገወጥ አዘዋዋሪ ሊዳርጉት ከነበሩት ደላላዎች ያስለቀቁት ወጣት ነው። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን ለቀዳሚው የዕለቱ አብይ ርዕስ የደቡብ ሱዳን የአማጺ መሪ የነበሩት ሪያክ ማቻር ከዛሬ ጀምሮ በይፋ የሀገሪቱ ተቀዳሚ ምክትል ፕሬዚደንት ናቸው። ዝርዝሩን ሰሎሞን አባተ ይዟል። እኔ ሪያክ ማቻር በተቀዳሚ ምክትል ፕሬዝዳንትነት የደቡብ ሱዳን ሪፐብሊክን በታማኝነትና በሀቅ ላገለግል በኃያሉ አምላክ ቃል እገባለሁ። ዛሬ ዶክተር ሪያክ ማቻር ማክሰኞ ዋና ከተማይቱ ጁባ ገብተው ቃለ መሀላ ፈጽመዋል። ማቻር በሀገሪቱ ተቀዳሚ ምክትል ፕሬዝዳንትነታቸው የገቡበት ግዴታና በብርቱ የማሉበት ቃል ዘርዘር ያለና የሚጠበቅባቸውን በትኖ የሚያስገነዝብ ነው። ለደቡብ ሱዳን ሪፐብሊክ ያላቸውን ፍጹም ታማኝነት ያስረግጣል። ልማትን ለማቀላጠፍ የደቡብ ሱዳንን ሕዝብ ሕይወት በተሻለ ገጽታው ለመለወጥ በትጋት ለመሥራትና በታማኝነት ለማገልገል፣ ለሕገ መንግሥቱ ታዛዥ ሊሆኑ ሊያከብሩትና ከአደጋ ሊጠብቁት ለሕግ ተገዢ ሊሆኑ የደቡብ ሱዳንን ሕዝብ በአንድነት ሊጠብቁና ሊንከባከቡ ያልተማከለ የዲሞክራሲያዊ መንግሥት አሠራርን ሊያጸኑ የደቡብ ሱዳንን ልዕልናና ክብር ሊጠብቁ ነው። የሃያል አምላክን ስም ጠርተው የማሉትና አዲሱን ሥራቸውን የጀመሩት እንግዲህ ማቻር በድጋሚ ጁባ ናቸው። በድጋሚም ቤተ መንግሥቱ ውስጥ ናቸው። እንደገናም የሀገሪቱ አንደኛ ምክትል ርዕሰ ብሔር ናቸው። ማቻር ቀድሞም እኮ የፕሬዝደንት ኪር ምክትል ነበሩ። እስከ ዛሬ ማናቸውም እንዲህ ብለው ያልተናገሩት አንዳች ነገር በመካከላቸው ተፈጠረ። ሰላም ደፈረሰ፣ ፍቅር ጠፋ። በሐምሌ 2005 ዓ ም የዛሬ ሦስት ዓመት አካባቢ ማቻር ከቤተ መንግሥቱ ተባረሩ። በተባረሩም በአራተኛ ወራቸው በታኅሳስ 2006 ዓ ብረት አነሱና ሸፈቱ፣ ዱር ገቡ። የማቻር ጁባ መግባትና የተቀዳሚ ምክትል ፕሬዚደንትነቱን ስልጣን ዛሬ መረከብ በመንግሥቱና በርሳቸው ሲመሩ የቆዩት አማጺያን ለሰላሳ ወራት ተዘፍቀውበት የቆዩትን የእርስ በርስ መቆራቆስ ያበቁ ዘንድ ባለፈው ዓመት የፈረሙትን የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ እርምጃ እንዲወስዱ ያስችላቸዋል የሚል ተስፋ ፈንጥቋል። በደቡብ ሱዳን ፕሬዚደንታዊ ቤተ መንግሥት በተከናወነው የቃለ መሐላ ስነስርዓት ከተከናወነው የቃለ መሐላ ስነስርዓት በኋላ ፕሬዚደንት ሳልቫኪር ባደረጉት ንግግር ዕለቱ ለሀገራቸው የሰላምና የመረጋጋት ጅማሮን እንደሚያበስር ተናግረዋል። እኔ በግሌ ለወንድሜ ሪያክ ማቻር ቡድን ጁባ ላይ የሞቀ አቀባበል ሳደርግ ከፍ ያለ ደስታ እየተሰማኝ ነው። ዛሬ ጁባ ላይ እያከበርን ያለነው። የጦርነቱ ማብቂያና የሰላምና የመረጋጋት ጊዜ መጀመሪያ ስለመሆኑ ጥርጥር የለኝም። ቀደም ሲል የፈረሙትን የሰላም ስምምነት ተግባራዊ እንደሚያደርጉ ሕዝባቸውና ዓለም አቀፉ ማኅበረሰብ እንደሚያምን ተስፋ እንዳልቆረጠባቸው ፕሬዚደንት ኪር ተናግረዋል። ሪያክ ማቻር ስልጣናቸውን የተረከቡ በመሆኑም የብሔራዊ አንድነት መንግሥት እንደሚመሠርቱ አመልክተዋል። ፕሬዚደንት ሳልቫ ኪር። ሁለቱም መሪዎች ደስታቸውን ቢገልጹም፣ ስለ ብዙ ተስፋ ቢናገሩም፣ መንገዳቸው አልጋ ባልጋ እንዳልሆነ ግን ፕሬዚደንቱ ሳያስታውሱ አላለፉም። ሪ ከስምምነቱ ጋር በተያያዘ ገና ያልተፈቱ ጉዳዮች እንዳሉ እንገነዘባለን። ነገር ግን በመግባባት እንፈታቸዋለን። ማቻርም ከፕሬዚደንት ኪር ጋር ተባብረው እንደሚሰሩ ቃል ገብተዋል። ጦራቸው እኮ አንዳች በጎ ነገር ለሁለቱም አልፈየደም። ለሕዝባቸው ያመጣው መከራ ሞትና ረሃብ ብቻ ነው። አስሮች ሺዎች ተገደሉ። ከሁለት ሚሊየን በላይ ሰው ተሰደደ። የየጎረቤት እጅ ተመልካች ሆነ ሚስተር ማቻርን ያሳፈረው አይሮፕላን ዛሬ ጠዋት ጁባ የገባው ከአንድ ሳምንት በላይ ዘግይቶ ነው ለምን ጁባ የሚሰፍረው ጋሻ ጃግሬ ሠራዊታቸው በሚይዘው ትጥቅ መጠን ላይ በመንግሥቱና በያኔዎቹ አማጺያን መካከል አለመግባባት በመፈጠሩ ነበር ለማንኛውም ደመናው የገፈፈ ይመስላል የጁባ አየር ዛሬ በተሻለ ተስፋ ተሞልቶ ውሏል በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ ግን የዶክተር ሪያክ ማቻር ወደ ጁባ የመመለስ ጉዳይ እንዲህ ከባድ የሆነው በሀገሪቱ በፈሰሰው ደም ምክንያት ያለው ያለመተማመን ድባብ ነጸብራቅ እንደሆነ ተናግረዋል። ስ ፕ ኢጋድ ዩ ን ሪቲ የምስራቅ አፍሪቃ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ ስምምነት የተፈረመው የተባበሩት መንግሥታት የጸጥታ ጥበቃ ምክር ቤት የአፍሪካ ሕብረትና ኢጋድ ባደረጉት ተደጋጋሚ ጫና ምክንያት ነበር። በስም የሚጠቀሱ የአፍሪካ ሀገሮችም በደቡብ ሱዳን መንግሥትና በሪያክ ማቻር ወደ ጁባ መመለስን በሚመለከት የመፍትሄ ግልግል ላይ በመድረስ ጉዳይ ላይ ትዕግስት አይኖረንም በማለት በጥብቅ ሲያሳስቡ ነው የከረሙት። የደቡብ ሱዳን ሕዝብን ሊጠቅም የሚችል ተግባር ሲከናወን በውጭ ተጽዕኖ መሆን እንደሌለበት ነው ያስገነዘቡት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ ናቸው። ይህንን ያሉት ከብዙ ወራት ብጥብጥ፣ ከብዙ ወራት ደም መፍሰስ በኋላ ዛሬ ለደቡብ ሱዳን በጎ ቀን የዋለ ይመስላል ከግራም ከቀኝም እንደሚሰማው ወደ መጽሔቱ ክፍለ ጊዜ እናልፋለን አድማጮቻችን። የመንግስትና የሰብአዊ እርዳታ አጋሮች ልኡካን ቡድን ለኢትዮጵያ ድርቅ ምላሽ የሚሆን ድጋፍ ለማሰባሰብ ዛሬ ወደ አውሮፓና አሜሪካ ተንቀሳቅሷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት እንዳለው ጉዞ አጣዳፊ ምላሽ ለማግኘት የታለመ ነው። እስክንድር ፍሬው ዝርዝሩን ልኳል። ዛሬ የተጀመረው ጉዞ በመንግስትና በሰብአዊ እርዳታ አጋሮች እየተካሄደ ያለው የዘጠና ቀናት የገቢ ማሰባሰቢያ ዘመቻ አካል ነው። ከተጓዘው የልኡካን ቡድን አባላት መካከልም የኢትዮጵያ ብሔራዊ የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር ምትኩ ካሳ፣ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኖቺ እንደዚሁም የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ጆን አይሊፍ ይገኙበታል። ቡድኑ ዛሬ የተጓዘው ወደ ኦስሎ ሲሆን ከዚያም ወደ ጄኔቫ ያመራል። የመጨረሻ መዳረሻዎቹ ደግሞ ዋሽንግተንና ኒውዮርክ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የላከው መግለጫ አመልክቷል። የዚሁ ጽፈት ቤት ቃል አቀባይ ቾይዝ ኦኮሮ ሰሞኑን ለቪኦኤ እንዳሉት ጉዞውን ማድረግ ያስፈለገው አጣዳፊ መፍትሄ የሚፈልግ ክፍተት በመፈጠሩ ነው። ራይት ናው ዊ ፌስ ጋፕ ዩ ኖው ዊች ኩድ ሀቭ አን ኢምፓክት ኦን አር አቢሊቲ ቱ ፕሮቫይድ ሰፖርት ቱ ፖፑሌሽን አፌክትድ ባይ ዲስ ክራይሲስ። በአሁኑ ሰዓት ለተረጂዎች ድጋፍ ለማቅረብ ባለን አቅም ላይ ተጽዕኖ የሚያሳድር ክፍተት አጋጥሞናል። እስከ ግንቦት አንድ ቀን ትርጉም ያለው የገንዘብ መጠን ማሰባሰብ እስካልቻን ድረስ የምግብ እርዳታ ከማቅረብ አንጻር ከፍተኛ ችግር ይገጥመናል። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች አቅርቦት ለማሟላት አንድ ነጥብ አራት ቢሊዮን ዶላር እንደሚያስፈልግ ባለፈው ታህሳስ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ ተጠቁሟል። እስካሁን የተገኘው ስምንት መቶ ሚሊዮን ዶላር ብቻ መሆኑን ቃል አቀባዩ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩንም ዘገባ እስክንድር ፍሬው ነው የላከልን። የዝናቡ መጠን አስተማማኝ አለመሆኑንና የመጠኑ መዋዠቅ አርሶ አደሮች አማራጮችን እንዲፈልጉ እያስገደደ ነው። ደቡብ ወሎ በሚገኘው ለጋምቦ ወረዳ ለምሳሌ በልማታዊ ሴፍቲኔት የሚረዱ አርሶ አደሮች ቁጥር ጨምሯል። ከነዚህ አርሶ አደሮች አንዳንዶቹ ለአሜሪካ ድምፅ እንዳሉትም ከተረጅነት ለመላቀቅ አማራጭ የምርት አይነት ይፈልጋሉ። ወደ ዘገባው። በደቡብ ወሎ ዞን የሚገኘው ለጋምቦ ወረዳ ለአመታት በአንድ ሰብል ላይ ብቻ ጥገኛ ሆኖ ቆይቷል። ይህ ሰብል ገብስ ሲሆን ለዚያ የሚያስፈልገው የአየር ሁኔታ የዝናቡ መጠንም እንደተለመደው አልቀጠለም። አመጣጡ አስተማማኝ አይደለም፣ መጠኑም ይዋዥቃል። ይሄው ባለፈው አመት የበልጉ ዝናብ በመጥፋቱ የታሰበው አልተመረተም። የስድስት ልጆች አባት የሆኑት አርሶ አደር ሀሰን አህመድ እንዳሉትም የዝናቡ መጥፋት ከፍተኛ ጫና አሳድሯል። ዝናብ ሲቀር ምርት ቀነሰ። ያንን የስድስት ወር ሙሉ በሙሉ ነው የቀረው ወይስ ሙሉ በሙሉ ቀረ። ምንም ምርትም አላገኘን። አሁን ባለፈው የ2007 ምርት ለ2008 የምናገኘው ምርት አላገኘንም። ስለዚህ አሁን በመንግስት ድጋፍ ነው ያለነው። ቀጣይ ዘንድሮ አሁን የካቲት 28 ቀን በለገልን ይኸው ሁሉም አሁን ምርጥ ሆኖ በቅሏል። ወደፊት የምግብ ዋስትና መንግስትንም ተርዳታ እንላቀቃለን የሚል አስተያየት ነው ያለኝና ወደፊት ማለት ነው። በዚህ ምክንያት በወረዳው የሚገኙ የልማታዊ ሴፍቲኔት ተረጂዎች ቁጥር መጨመሩን ዋና አስተዳዳሪው አህመድ ጋሎ ይናገራሉ። ከ194 ሺ የወረዳው ነዋሪዎች አንድ ሶስተኛ የሚሆኑት በፕሮግራሙ መታቀፋቸውን ነው ያስረዱት። እንግዲህ እንደኛው ወረዳ ጠቅላላ ጥቅል የወረዳው ህዝብ ወደ አራት ሺ ነው ብዬ ያለሁ። አዎ ከዛ በላይ ነው እንደወረዳ ያለው ህዝብ። ከዚህ ውስጥ ደግሞ አብዛኛው አስራ አንዱ ቀበሌ አካባቢ አቦ አራ ደረጃ ወደ አስራ ሰባት ሺ ህዝብ ይኖራል ብዬ ያለው። እነዚህ አካባቢ ያሉትን የቤተሰብ ጠቃሞች ወደ ስልሳ ሁለት ሺ ወዲም ስልሳ አንድ ሺ ስምንት መቶ ዘጠና አካባቢ አርሶ አደሮች በዚህ በፕሮዳክቲቭ ሴፍቲ ኔት ወይም ደግሞ በልማታዊ ሴፍቲ ኔት አልፈው የምግብ ዋሰናቸው እየተረጋገጠ ያለበት ሂደት ነው ያለው። የበልጉ ዝናብ ሲቀር ይሄን የሴፍቲ ኔቱን ፕሮግራም ከዚህ ከበልጉ ጋር ዝናብ መቅረት ጋር እንዴት አድርጋችሁ አቀናጅታችሁ ሄዳችሁበት? እንግዲህ በዋናነት ይህንን ድሮስ አልጨመረም ወይ በሴፍቲ ኔት የሚረዱት፣ በበልጉ ዝናብ ምክንያት ልክ ነው። አሁን ሁን የምነግርህ የመጨረሻውን ቁጥር ነው። በበልጉ ዝናብ መዘግየት ምክንያት የመጣ ነው። ወደ ሀያ አምስት ሺህ አካባቢ እስከ ባለፈው ዓመት ድረስ የነበረን የሴፍቲ ኔት ተጠቃሚ ወደ 36 ሺህ አካባቢ ነበርና ይሄኛው ቁጥር የተጨመረው እንግዲህ ወደ ሃያ ምናምን ሺህ አካባቢ ላይ ይህን ድርቁን መሰረት በማድረግ የመጣ የሴፍቲ ኔት ተጠቃሚ ነው። እነዚህ በምግብ ዋስትና ወይም በሴፍቲ ኔት ፕሮግራም የታቀፉ አርሶ አደሮች የተለያየ ድጋፍ እንደሚደረግላቸው የወረዳው ግብርና ጽፈት ቤት ኃላፊ አልዬ መሪ ይናገራሉ። በሴፍትኔት ያው ለስድስት ተከታታይ ወራት ያክል የምግብ ድጋፍ ይደረግለታል። ለስድስቱ ተከታታይ ወራት ያክል ማለት ነው። በአመቱ ለስድስት ወር ተከታታይ ያክል ከዛም ምናልባት የብድር አገልግሎት ያገኛል ይህ የምክር አገልግሎት ያገኛል። ስለዚህ እነዚህን አጣምሮ ሌሎች ሌሎች ድጋፎች ይደረጋሉ። ከዘር የዘር ድጋፍ ይደረጋል። እነዚህን ክፍተቶች በዚህ ከተሞላ ምናልባት የምግባስ ነው ዋስነው ማረጋገጥ ይችላል። ከዚህ ፕሮግራምም ያው ግራጅዌት ማድረግ እድሉ ሰፊ ነው የሚሆነው ቀሪዎቹ ስድስት ወራት ስድስት ወራት ብለውኛል። ቀሪዎቹ ስድስት ወራት በመሬቱ ላይ በሚፈጥራቸው ጥሪት ሀብቶችን ከሰብል በሚያገኘው መሬት ያላቸው ናቸው አብዛኞቹ። ዞሮ ዞሮ የምርታማነት ጥረት ብቻ ነው። ዚህ ፕሮግራም ተጠቀምላቸው። ስለዚህ አሁን ደግሞ ዝናቡ ምቹ ሆኗል። ይህም ሁኔታ ተጠቅመው ከሰብል ምርት የሚያገኙትን ተጠቅሞ መስጠት የሚያክል። ዘንድሮ ግን በአካባቢው የበልግ ዝናብ እየጣለ መሆኑ ይታያል። ይህ ደግሞ የተረጂዎቹን ቁጥር ሊቀንስ እንደሚችል ተገምቷል። መጠኑ የሚለዋወጥ ዝናብና በተደጋጋሚ የሚያጋጥም ድርቅ አርሶ አደሮቹ የተሻለ መፍትሄ እንዲፈልጉ የግድ ይላል። ተስፋቸውንም ድርቅን ከገብስ በተሻለ በሚቋቋመው ድንች ላይ ጥለዋል። የአራት ልጆች አባት የሆኑት አርሶ አደር ሁሴን ተገኘ በተለይ የተሻለ ገበያ እንደሚያገኙ ያምናሉ። ያው ለማህበራት እናስረክባለን። ገንዘባችን ማህበራቱ ወዲያ ሌላ ዘንኳ ቢረክስ ሌላ ቦታ ወስዶ ሊሸጥልን ኮሚቴ ወስዶ ሊሸጥልን አቅድ የወረዳው አስተዳዳሪም ድንች ማምረት ከተለመደ ከአንድ ማሳ የሚገኘው ምርት የሚጨምረው በከፍተኛ ሁኔታ መሆኑን ይናገራሉ። በዓመት እየዘራ ገብስ አምስት ኩንታል ስድስት ኩንታል በሚያገኙበት ማሳ ላይ እስከ አምስት መቶ ኩንታል ያገኛል። ይህ ደግሞ ገበያ አካባቢ ላይ የተሻለ ተጠቃሚ ያለ። ስለዚህ ገበያውን የማስተሳስረን አርሶ አደሩ የግብርና መሩን ወደ ኢንዱስትሪ አግሮ ፕሮሰሲንግ ወደ ይባለው ወደ ገበያ መርን እንዲሸጋግር ትልቅ አስተዋጽኦ ያደርግልናል ብለን ነው የምናስበው። በዚህ ደግሞ አርሶ አደሮቻችንም በጣም ደስተኞች ናቸው። የምግብ ዋስናችንም እናረጋግጣለን። ከዛም ባሻገር ደግሞ ለገበያ ብለን እናመርታለን ብለን ነው እየሰራን ያለ ነው ከነሱ ጋር በጋር ኮንሰርን በተባለው መንግስታዊ ያልሆነ ድርጅት የሚካሄደውና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የሚደገፈው ድንችን የማላመድ ፕሮግራም ትኩረት የሳበ ሆኗል። በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን ድንች እንደሚለመድ እንደሚስፋፋም ተስፋ አድርገዋል። በተወሰነው የደጋው ክፍል ድንችን የመትከል ልምድ የነበረ ቢሆንም ይህ ፕሮግራም ሲጀመር መጠነኛ ያለመቀበል አዝማሚያ ነበር። ምክንያቱም የለመዱት ነገር አይደለም ከኮንሰርን እንደተረዳ ነው። ነገር ግን በጣም ከፍተኛ የሆነ አቅም አለ። በሩዋንዳ አማካኙ የሰዎች ፍጆታ 125 ኪሎ ግራም ነው። በኢትዮጵያ ግን አምስት ኪሎ ግራም ብቻ ነው። ስለዚህ ሊስፋፋና ሊያድግ የሚችልበት እድል አለ። እናም የተለመደውን የለጋምቦ ወረዳ ችግር በአካባቢው ባልተለመደ የምርት አይነት የመፍታቱ ጅምር ስራ ውጤት እየተጠበቀ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ቀጣዩ ዘገባችንም ከኢትዮጵያ ጉዳይ ጋር የተያያዘ ነው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላት አቶ በቀለ ገርባን ጨምሮ 22 በሽብር የተጠረጠሩ ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ቀርበዋል። እነ አቶ በቀለ በማረሚያ ቤት ስድብ፣ ማስፈራራትና ሌሎችም ከፍተኛ ተጽዕኖች እንደተፈጸሙባቸው ለፍርድ ቤቱ አቤት ብለዋል። የማረሚያ ቤቱ ተወካይ አቤቱታቸውን አስተባብለዋል። ተከሳሾቹ በቀረበባቸው ክስ ላይ ያላቸውን አስተያየት እንዲሰጡ ለሌላ ጊዜ ቀጠሮ ተሰጥቷል። መለስካቸው አማሃ ዝርዝሩን ልኳል። አቃቢ ህግ የኦሮሞ ነጻነት ግንባርን የሽብር ተልዕኮ ለማሳካት በኦሮሚያ ክልል ዞኖችና ወረዳዎች ውከትና መጽ እንዲነሳ አመራር በመስጠት በአመፁም ተሳታፊ በመሆን የበርካታ ሰው ህይወት እንዲጠፋ በሰው አካል ላይ ቀላልና ከባድ ጉዳት እንዲደርስ በመንግስትና በህዝብ ተቋማት በመሰረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማስደረግ በዋና ወንጀል አድራጊነት ተካፋይ በመሆን ፈጸሙት ባላቸው የአሸባሪነት ድርጊት ክስ የመሰረተባቸው 22 ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ቀርበዋል። ፍርድ ቤቱ የ22ቱን ተከሳሾች ስም በመጥራት መኖራቸውን አረጋግጧል። በችሎቱ ሂደት ጎልቶ የታየው ጉዳይ አራቱ ከፍተኛ የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ የፓርቲው ስራ አስፈጻሚ አባልና የወጣት ሊጉ ምክትል ሊቀመንበር፣ አቶ ደጀኔ ጣፋ የፓርቲው ምክትል ዋና ጸሐፊ፣ አቶ አዲሱ ቡላላ የወጣት ሊጉ ስራ አስፈጻሚ አባልና የፓርቲው ተቀዳሚ ምክትል ሊቀመንበር፣ አቶ በቀለ ገርባ አቤቱታ ስላላቸው እንዲያሰሙ በጠበቆች ጥያቄ መቅረቡ ነበረ። ፍርድ ቤቱ ሌሎች አያሌ ስራዎች እንዳሉበት አሳውቆ አቤቱታቸውን በጽሁፍ ማቅረብ እንደሚችሉ ገልጿል። ይሁንና አቶ በቀለ ገርባ ይህ ፍርድ ቤት አቤቱታ አይቀበልም በማለት ሲጠይቁ ፍርድ ቤቱ ይህ ከስራዎቹ አንዱ መሆኑን ገልጾ አራቱም ሳይሆኑ በሚወክሉት በአንዱ አማካኝነት አቤቱታቸውን እንዲያቀርቡ ፈቀደላቸው። በዚሁ መሰረት አቶ ደጀኔ ጣፋ ባለፉት ጥቂት ቀናት በማረሚያ ቤቱ ተፈጽሞብናል ያሉትን በደል ተናግረዋል። እሳቸው እንዳሉት ከሆነ አራቱ ተጠርጣሪዎች ከሌሎቹ ተለይተው በጨለማ ቤት እንደታሰሩ ተናግረዋል። የፀሐይ ብርሃን እንዳናይ፣ ውሃ እንኳን እንድንለምን ተደርገናል ብለዋል። በዘር ላይ የተመሠረተ ጭቆና ተፈጽሞብናል። ትናንት ልጆቻችንና ዘመዶቻችን እኛን ለማየት ተሰቃይተዋል። ተከሳሾች እንደ መሆናችን በሕግና በደንብ መሠረት መያዝ አለብን። የምንኖረው በስጋት ነው። ማስፈራሪያና ስድብ ይደርስብናል። በዚች ሀገር ላይ እንዲህ ያለ አድሎ የሚደረግብን ከሆነ ለሀገሪቱም አይበጅም። ምንም አይነት ፍርድ ቢሰጠንም ከፍርድ ቤት መሆን አለበት። ይህ ፍርድ ቤት የሚፈርድብንንም እናውቀዋለን ሲሉ ተናግረዋል። አቶ በቀለ ገርባ ጓደኛቸው ያለገለጹት ነገር እንዳለና ለአጭር ጊዜ እድል እንዲሰጣቸው ጠይቀው ተፈቅዶላቸዋል። አራቱ ተከሳሾች ተለይተው ወደ ተባለው ጨለማ ክፍል የተወሰዱበትን ሂደት አቶ በቀለ በዝርዝር ለፍርድ ቤቱ አስረድተዋል። ከማዕከላዊ ምርመራ ወደ ማረሚያ ቤት ስንመጣ ይላሉ አቶ በቀለ መድኃኒት ውሰዱ ተባል። እኛ ግን የግላችን ጥርጣሬ ስለነበረን መድኃኒቱን አንወስድም፣ ሌላ አማራጭ ካለ ያናድርጉልን አል የማረሚያ ቤቱ አስተዳደርም ሀያ ቀን በተለየ ክፍል ከሌላው ታራሚ ተለይተን እንደምንቆይ ነግሮን ነበረ ይሉና በዚህም ምክንያት ወደ ጨለማ ክፍል እንደተወሰዱ አብራርተዋል። ይህ ሳይበቃ ከቤተሰቦቻቸው እንዳይገናኙ እንደተደረጉና ትናንት ምግብ ባለመመገብ በአስተዳደሩ ላይ ጫና ለማሳደር መሞከራቸውንም ተናግረዋል። አቶ በቀለ በመቀጠልም የተከሰሱበት ወንጀል ከባድ መሆኑን አስታውሰው ችሎቱ ግልጽ እንዲሆንላቸው፣ ይህ ሁሉ ሰው በአንድ ጊዜ በሽብር ድርጊት መወንጀሉ እርግጠኝነቱ በዚህ ፍርድ ቤት ነጥሮ እንዲወጣ ቢደረግ ሁሉም እንደሚማርበትና በሀገሪቱ ውስጥ የፍትህ ሥራን በአንድ ደረጃ ከፍ የሚያደርግ እንዲሆን ያላቸውን ፍላጎት ገልጸዋል። ፍርድ ቤቱ አቤቱታቸውን ካዳመጠ በኋላ የማረሚያ ቤት ተወካይ መልስ እንዲሰጥ አዟል። የማረሚያ ቤቱ ተወካይ ሰማቸው አብርሃ እንደሚባል ተናግረው በማረሚያ ቤቱ ጨለማ ቤት እንደሌለ በመግለጽ የእስረኞቹን አባባል አስተባብረዋል። ይሁንና አንዳንድ ታራሚዎች የተለየ ባህሪ ሲያሳዩ ሲደባደቡ ቅጣት እንደሚጣልባቸው፣ ከቤተሰቦቻቸው ጋር እንዳይገናኙ እንደሚደረጉ ተናግረዋል። ይሁንና የሚዋጣው መድኃኒት ምን እንደሆነ በማን እንደሚታዘዝ ታራሚዎቹ ይህን ለመዋጥ እንደሚገደዱ የሰጡት ማብራሪያ የለም። የሚደባደቡ ያሏቸው ታራሚዎችም እርስ በርስ ይሁን ወይንስ ከሌላ አካል ጋር አልገለጹም። ፍርድ ቤቱ በበኩሉ ከአቤቱታ አቅራቢዎቹ አቶ ረጀኔ ፍርድ ቤቱ አስቀድሞ ይህን አይነት ውሳኔ ይሰጣል በማለት የተናገሩት ትክክል አለመሆኑን እና የተነገረውም በስሜት በመገፋፋት በመሆኑ እንደሚያልፈው ገልጿል። ፍርድ ቤቱ በሕግ ብቻ እንደሚሰራና ግልጽ ችሎት እንደሚሆንም ይፋ አድርጓል። ቀደም ሲል ጠበቆቹ ያቀረቡት ክሱ እንደገና ይነበብልን የሚለው ጥያቄ ፍርድ ቤቱ ውድቅ አድርጎ ክሱን ለማንበብና ከደንበኞቻቸው ጋር ለመወያየት የጠየቁትን ጊዜ በመስጠት ተከሳሾቹ ለክሱ መልስ እንዲሰጡ ለግንቦት 3 ቀን 2008 ዓመተ ምሕረት ተለዋጅ ቀጠሮ ቆርጧል። ሀያ ሁለተኛ ተከሳሽ የሱሃይሊ ቋንቋ ተናጋሪ በመሆናቸው አስተርጓሚ እንዲቆምላቸውም ወስኗል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ቀጥሎ የሚቀርበው ትንተናም ከዘገባው ጋር የተያያዘ ነው። በኦሮሞ የተለያዩ አካባቢዎች በኦሮሚያ የተለያዩ አካባቢዎች ከተነሱ የተቃውሞ እንቅስቃሴዎች ጋር ተያይዞ የኦሮሞ ነጻነት ግንባርን የሽብር ተልዕኮ ለማሳካት አመፅ በማነሳሳት ተሳትፏችኋል የሚል ውንጀላ ቀርቦባቸው በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አባላት ደረሱብን ያሏቸውን በደሎች ተንተርሶ በሕግ ታሳሪዎች አያያዝ ዙሪያ የቀረበ የሕግ ትንታኔ ነው የሚሆነው። ካለፈው አርባ አንስቶ ልጠይቃቸውና ስንቅ ለማቀበል እንኳን ልንጠይቃቸውና ስንቅ ለማቀበል እንኳን ተስኖናል ሲሉ የቤተሰብ አባላት ያቀረቧቸውን ቅሬታዎች በትናንትናው ምሽት መዘገባችን የሚታወስ ነው። ትንታኔውን የሚሰጡን ታዲያ የህግ ባለሙያው አቶ እስራኤል ኢታሳ ፈይሳ ቀድሞ የኦሮሚያ ጠቅላይ አቃቢ ህግ ዳኛ የነበሩ ናቸው። አሉላ ከበድ ነው ያወያያቸው። ቀደም ባለው ዘገባ እንድትሰማው በዛሬው የችሎቱ ውሎ የታሳሪዎችን ቅሬታ እንዲያሰሙ የተፈቀደላቸው ከአራቱ የፌኮ አመራር ታሳሪዎች ሁለቱ ለችሎቱ እንዳመለከቱት አቶ እስራኤል ጨለማ ውስጥ እንድንታሰር ተደርጓል። ቤተሰቦቻችን እንዳይጠይቁን ውሃ እንኳን በልመና ነው የሚሰጠን የሚሉና ሌሎች ከበድ ያሉ በደሎችን ዘርዝረዋል። ማረሚያ ቤቱም በዘገባው እንደተገለጠው አስተባብሏል። ለመሆኑ መሰረታዊ ጥያቄ እናስቀድም። ለመሆኑ ህጉ ስለ ታሳሪዎች አያያዝ ምን ይላል? ምን አይነት መብቶች አላቸው እስረኞች ወይም በህግ እጅ አሉ? የኢትዮጵያ ህገ መንግስት አብዛኛውን ሰብአዊ መብት ከተባበሩት መንግስታት የሰብአዊ መብት ሰነድ ቀድቶ በህገ መንግስቱ አካቶ ነው የምታገኘው። እስር ቤት ያሉ ሰዎች በርካታ መብቶቻቸው በኢትዮጵያ ህገ መንግስት ተደንግጎ ታገኛለህ። በኢትዮጵያ ህገ መንግስት አንቀጽ ሀያ አንድ ላይ በጥበቃ ስር ያሉና በፍርድ የታሰሩ ሰዎች መብት ተብሎ የተቀመጠ ነው። የመጀመሪያው ትልቁ ቁም ነገር እንደ ማንኛውም ሰው እንደ ማንኛውም ዜጋ ሰብአዊ ክብራቸው ተጠብቆ ነው መያዝ ያለባቸው። ሁለተኛው ደካነሳው ጋር በቀጥታ የሚገናኘው ነገር ትዳር ጓደኞቻቸው፣ ከቅርብ ዘመዶቻቸው፣ ከጓደኞቻቸው፣ ከሃይማኖት አማካሪዎቻቸው፣ ከሐኪማቸው እና ከህግ አማካሪዎቻቸው ጋር የመገናኘት ሙሉ መብት አላቸው። እነዚህ የተያዙ የታሰሩ ሰዎች መብት ዝርዝር በጣም ሰፋ ያለ በጣም በጥንቃቄ የተደነገገ ከተለያዩ ሀገሮች ልምድ የተቀሰመ ልዩ የሆነ መብት ነው ያላቸው የታሰሩ ሰዎች። ዝርዝሩ ሰፊ ነው። መልካም መሰረታዊውን የተጠርጣሪዎች ወይም በስር ላይ የሚገኙ ሰዎች መብት ነው በደምስ ሀሳብ የተመለከት ነው። አሁን ያነሳ ናቸው። በኦሮሚያ የተለያዩ አካባቢዎች በተነሱ የአመፅ እንቅስቃሴዎች አመራር ሁሉ ጭምር ሰጥታችኋል በሚል ጥርጣሬ ተወንጅሎ የቀረቡት ነኚህ አራቱን ተጠርጣሪዎች ያቀረቡት ምናልባትም እንግዳ ሊሰኝ የሚችል አንድ ቅሬታም ሰምተዋል። ከቤተሰቦቻቸው በትላንትናው ዕለት ዛሬ ችሎት ውስጥ ጥያቄያቸውን ለማቅረብ ከተፈቀደላቸው አንዱ አባል መድኃኒት እንዲወስዱ ተገደው እንደነበር፣ ጨለማ ቤት መታሰራቸውን ጠቅሰዋል። ይህን ቅሬታ ደግሞ ማረሚያ ቤቱ ያስተባብላልና እርግጠኛው መልስ ባይኖረንም፣ ህጉ ምን ይላል? አንድ በህግ አካል እጅ የሚገኝ ታሳሪ ወይም ተጠርጣሪ ፍላጎት ባልመነጨ ሊሰጥበት የሚችልበት ሁኔታ አለ። በምን አይነት ሁኔታ ውስጥ ነው መድኃኒት እንዲወስድ የሚገደድበት ሁኔታ ሊፈጠር የሚችለው? እንዲህ ያለው ሁኔታ በእርግጥ ተፈጽሞ ከሆነ እንግዲህ፣ እኛ ሀገር የማይፈጸም ነገር የለም። ተፈጽሟል ተብለው በጥርጣሬ ደረጃ እንያዘው እና ማንኛውም ሰው በእስር ቤት ይሁን እስር ቤት አይሁን ህክምና ማግኘት መብቱ እንጂ ግዴታው አይደለም። ይሄ ፕሪንሲፕል ነው። የምትታከመው ስለታመምክ ነው፣ ስለተቸገርክ ነው። የህክምና ፍለጋ የምትሄደው፣ ህክምና የተፈጠረው ለታመሙ ሰዎች ነው። ይሄ መሰረታዊ ነገር ነው። በሁለተኛ ደረጃ የምትታመም ራሱ አንድ ሐኪም ጋር ሄደ መርምሮ በሽታይን ደርሼበታለሁ መድኃኒት ይሄ ነው ብልህ፣ ይህንን ሁሉም መንገድ ከሄድክ በኋላ ራሱ መድኃኒቱን ላለመውሰድ መብት አለ። ይሄ መታወቅ አለበት። ከዚህ አልሰን ስንሄድ፣ አስገድደው ለማንኛውም ሰው በተለይ እስር ቤት ላሉ ሰዎች አስገድደው መድኃኒት ውሰድ ማለት ከህግ በተቃራኒ ነው የሚሄደው። ሰዎች የሚወስዱትን መድኃኒት ማወቅ መብታቸው ነው። አልተነገራቸውም። መድኃኒት ስትወስድ ህይወትህን ሊያጠፋው ይችላል። አካልህን ሊያጎል ይችላል። ከሁሉ በላይ ደግሞ ተገዴ መድኃኒት መውሰድ ማለት ክብርህን ነው የምነካው፣ የግል ነጻነትህን ነው የምነካው፣ ስትገደድ ማለት ነው። ከዚህ አንጻር ስታየው መድኃኒት አንድ ሰው እንዲወስድ ማስገደድ በጣም በጣም በጠበበ መልኩ ኤክሴፕሽናሊ ሊሰጥ የሚችልበት ሁኔታ ይኖራል። ከህመምተኛው ፍላጎት ባልመነጨ ሊሰጥበት የሚችልበት ሁኔታ አለ። አለ ካሉ ምንድን ናቸው? አንደኛ ያለ ህክምና ባለሙያ ትእዛዝ መድኃኒት ማንም ሊሰጥ አይችልም፣ ብሰጥም ወንጀለኛ ነው። ያን የሚያደርግ ሐኪም ራሱ ደግሞ ቢሆን አስገድዶ ለአንድ ሰው መድኃኒት መስጠት የሚቻለው አንደኛ ሰውየው የአእምሮ በሽተኛ ሆኖ ስለ ህክምናው ስለምሰጠው ህክምና ስለደረሰበት በሽታ ራሱ ለይቶ ለማያውቅ ሰው መድኃኒት ተገዶ ሊሰጠው ይችላል። ይሄ ደግሞ የሚደረገው ብዙ ጊዜ ይሄ ሰው የአእምሮ ሀይመምተኛ ከሆነ በሽታው ሌሎችን ሰዎች እንዲያጠቃ፣ በራሱም ላይ ጉዳት እንዲያደርስ ሊያደርገው የሚችል ሁኔታ ካለ ነው። ይሄንን ለማረጋጋት ብለ መድኃኒት ልትሰጠው ትችላለ። ይሄንንም ደግሞ የምታደርገው በህክምና ትዕዛዝ ነው። ይሄ ሰውዬ በሀኪም ባለሙያ ሰብስክራይብ ተደርጎለት ነው ማለት ነው። ሌላ መድኃኒት ሰውየው ሳይፈቅድ ልሰጠው የሚችለው ራሱን የሳተ ሰው ነው። ለምሳሌ በመኪና አደጋ አንድ ሰው ራሱን ሊሰጥ ይችላል። ይህ ሰውዬ እስኪያገግም ጠብቀ ፈቃዱን አትጠይቅም፣ መድኃኒት ይሰጠዋል። ኤመርጀንሲ ነው ማለት ነው። ሌላኛው በጣም ጠበብ ያለው ሌላ ያለ ፈቃድ ህክምና ሊሰጥ የሚችልበት ሁኔታ ደግሞ በእድሜያቸው ደርሰው በራሳቸው ጤና ላይ ውሳኔ መስጠት የማይችሉ ህጻናት፣ ለአቅመ አዳም ያልደረሱ ህጻናት ለእነሱ ደግሞ በቤተሰብ ፈቃድ ተገዶ መድኃኒት የሚወስዱበት ሁኔታ ሊፈጠር ይችላል። ዞሮ ዞሮ ግን ያለ ሐኪም ትዕዛዝ መድኃኒት መስጠት ሰጪውን በሕግ ያስጠይቀዋል። ያለ ሐኪም ትዕዛዝ ጤንነቱ ተመርምሮ ይሄ መድኃኒት ሊሰጠው ይገባል ተብሎ ሳይታወቅ እስር ቤት ይሁን ውጪ ይሁን ለአንድ ሰው መድኃኒት መስጠት ክልክል ነው። ማስገደድ ደግሞ ሌላ ወንጀል ነው። መልካም ማረሚያ ቤቱ ወንጀላዎቹን ያስተባብላል። አቶ እስራኤል ኢታሳ ፈይሳ ለተጨማሪ የህግ ማብራሪያ መልሰን እናገኘታለን። አሁን ባለው ሁኔታ የታወቀ ያለቀለት ባለመኖሩ የቀረቡት መረጃዎች በቂ ይመስሉኛል። ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። የማክሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ክቡራትና ክቡራን አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን የዛሬ መደበኛ ፕሮግራም ሀኪሞን ይጠይቁ እረ፣ እየተከታተሉኝ ነው የሚል ስጋት የያዘ የተጋነነና ተጨባጭ ያልሆነ ፍርሃት፣ ተዛባ አስተያየት ዙሪያ ያተኮረ ተከታታይ ቅንብር ሁለተኛ ክፍል ነው። ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ሙያዊ ትንታኔውን የሚሰጡን የአእምሮ ጤና አማካሪ ሐኪሞ ዶክተር መስፍን አረያ ይሆናሉ። የዛሬውም ባለፈው ሳምንት ከጀመረውና ዶክተር መስፍን የሕመሙን አይነቶች እየተነተኑ ከነበሩበት ይቀጥላል። ይሄ ይከታተልኛል እኔንም ሆነ ቤተሰብም እንደዚህ ሊያደርጉ ይችላሉ፣ ለማድረግም እየሞከሩ ነው የሚለው አይነት በልጅንም አለ። ይሄ በከፍተኛ ሁኔታ በአስጨናቂ ሁኔታ የክትትል እሳሌ መዛባትን ልንለው እንችላለን ፐርሰክዩተሪ ደልዥን ነው የምንለው። ነው ብዙ ጊዜ ሰዎችን የሚያሰቃየው የደልዥን አይነት ይሄ ነው። ይከታተሉናል፣ በዚህ ምክንያት እና በይህንበት በዚህ ያደርጉናል፣ በመሳሪያ ሊከታተሉን ይችላሉ። በነገራችን ላይ ባህልም እዚህ የራሱ ተጽዕኖ ይኖረዋል ብያለሁ። ይሄ በአስማትም፣ በደንቃራውም፣ በተለያዩ ባህላዊ ዘዴዎችም ይከታተሉናል ብለው ሰዎች እንደየአእምሮ እድገታቸው አቅምና እንደየባህሉ ተጽዕኖ እንደየሳይንሱም ሆነ ቴክኖሎጂ የደረሰበት ወይም ስልጣኔ የደረሰበት ተጽዕኖ በተለያየ መልኩ እንደሆነት ደሉ ዝም ሊከሰት ይችላል። እንግዲህ ይሄ አንደኛውና ብዙ ጊዜ የሚያጋጥመን ነው። ከዚህ በተጨማሪ እንግዲህ ከመጀመሪያ ከገለጽኩት ራሱን ከፍ አድርጎ ወይም አብዛኖ ከማየቱ ጋር ሊያያዝም የሚችል በራሱ ሊከሰት የሚችል እና በተለየ መልኩ የሚታየው አማርኛ እየፈለግኩ ነው የተዛባ መጥፎ የሆነ ቅናት የምንለው ነገር ሊከሰት ይችላል እና ይህ ደግሞ ሌላው አንዱ የደልዝን ምልክት ነው። በልማድ በአካባቢ በሰዎች ከሚታየው ከተጨባጩ የራቀ ነው፣ ተለይቶ ይታያል ማለት ነው። ምክንያቱም እነኚህ ስሜቶች በጤናማ ሁኔታ ውስጥም ሊኖሩ ይችላሉና አንድ ሰው አእምሮ ሳይታወቅም ሊከሰቱ ይችላሉና። በጣም ትክክል ነው። አሁን እኛ እየተነጋገርን ነው ያለ ነው ከአእምሮ መታወክ ጋር የሚታዩ መዛባቶችን ነው እንጂ ሰዎች ራሳቸውን በጤናማው ሁኔታ እኮ ከፍ አድርገው ያሉ፣ ዝቅ አድርገውም ያሉ። በጣም ትሑት የሆኑት ሰዎች መጀመሪያ ቅድሚያ የሚሰጡት ራሳቸውን በሴትና ሲያሳዩ ዝቅ አድርገው በማለታቸው ነው። እነኛ ሰዎች አያውቁም ማለት ወይም ደግሞ ምንም ነገር አያውቁም ማለት አይደለም። ብዙ ያውቃሉ፣ ግን ራሳቸውን ዝቅ ያደርጋሉ። ባህላቸውም ዝቅ እንዲያደረጉ ያስገድዳቸው ይሆናል እምነታቸውም ሃይማኖታቸውም አመለካከታቸውም ትሁት እንዲያረጉ ብሎ ያረጋቸው ይችላል። ያ ትሁትና ግን እጅግ ከመጠን በላይ በህመምን ደረጃ ከሆነ ግን ችግር አለው ማለት ነው። ዝቅ ራሱ የማድረጉ ነገር ከመጠን በላይ ስለተዛባ ወደ ህመምነት ተቀይሯል ማለት ነው። በተቃራኒም ደግሞ ሰዎች ራሳቸውን ከስ አድርገው ያለ ይህ ከሰብዕናቸውን ጋር የተያዘ ነው። በተለይ በራሳቸው ዙሪያ እነኝን ናርሲሲስቲክ እንደምንላቸው ሰዎች ራሳቸውን በመጠኑም አግኝ ነው የሚያዩ ሰዎች አሉ እኔ ብቻ ነኝ የሚሉ ሰዎች አሉ። ልታይ የሚሉ ሰዎች አሉ። እንዲህ እንዲህ አይነቶቹ ባህሪያት በተወሰነ ደረጃ ጠቃሚነት አላቸው። ግን ከመጠን በላይ ሲሆኑና ወደ ህመም ደረጃ ሲደርሱ ግን ይሄ እንግዲህ መዛባት አለው የምንለው በዚያን ጊዜ ነው። ስለዚህ መጠነኛ የሆነ መቅናት ተገቢ መቅናት መንፈሳዊነትም አለ። መቅናት የተሻልኩ ሰው መሆን አለብኝ የሚለውም ነገር አለ። ነገር ግን ምን ምን ነገሮች እንቀበላቸዋለን ጤናማ የሆነ ናቸው ስርዓት እያንዳንዱ የጠባ አይነት ባህሪያችን ውስጥ አሉ። ራስ ወዳድነቱም ማፍቀር፣ መጠቀር መፈለጉም በራስ ዙሪያ ለራስ ቅድሚያ መስጠቱም በተወሰነ ደረጃ ለህልውናችን የምንፈልጋቸው ነገሮች አንዱ፣ እንግሊዝኛው በጣም ሰፋ አድርገን የምንዘረዝራቸው የሰብእና አይነቶች ወይም ፐርሶናሊቲች በተወሰነ ደረጃ ይኖራሉ። ግን ሲጋመኑ ወደ ትሬት ወይም ደግሞ ወደ ችግር ይቀየሩና ያ ችግር የተባለው ደግሞ ወደ ህመም ወይም ወደ ቀውስ ወይም በፈረንጅኛ ወደ ዲዞርደር ይቀየራል። ስለዚህ አሁን ከአንተ ጋር የተነጋገር ነው ያለ ነው ወደ ቀውስ የተቀየሩትን ችግሮች ነውና ስለዚህ ይሄ ከፍተኛ የሆነ ወደ ቀውስ የተቀየረ ቅናት የምንለው ነገር በጣም አስቸጋሪ የሆነ ስለዚህ ይሄ ማህበራዊ ግንኙነት ጋር ይዋጋል። ይሄ በትዳር ውስጥ ሊገባ ይችላል። በጓደኝነት ውስጥ ሊገባ ይችላል። በከፍተኛ ደረጃ ወደ ጓደኝነት ውስጥ ለምሳሌ ወደ ትዳር ውስጥ የሚገባበት ጊዜ አንዱ አንዱን እስከ መሰለል እና አንዱ አንዱን እስከ መከታተል ይሄ ብቻ አልበቃ ብሎ ደግሞ ከመጠን በላይ ችግር ውስጥ ገብቶ ወደ ህመም ሙሉ በሙሉ ተቀይሮ አንደኛው አንደኛው ላይ ወይም ራሱንም ጭምር ላይ አደጋ እስከ ማድረስ ይደረሳል። ይሄ እንግዲህ ሞርቢድ ጀለሲ ወይም ደግሞ የደሉዥን አንደኛው ነው፣ ለከፋ ጥፋት የሚዳርገው አይነት ነው ነው የሚሉን ነው። እንግዲህ ይሄ በጣም እንደዛ የምንለው ነው ስለዚህ እንደዚህ አይነቶቹ የእሳቤ መዛባቶች እንደሚዝም እንግዲህ እንዳልኩት በትክክል ወደ አማርኛ ስመነዝራቸው ያስቸግራሉ። አንተ እንዲያውም እንደማዳመጥህ የቋንቋ ምሁር እየሆንክ ነው የመጣኸው እና ወደ በተለይ ለህብረተሰቡ እንዲደርስ እናስረዳለን በምንልበት ጊዜ ያስቸግሩናል። ና በተለይ ይሄ እሳቤ መዛባት አንዱ የከፍተኛ ህመም የአእምሮ ህመም ምልክት ነው እና እነህ እንግዲህ አንዳንዶች ምልክት ናቸው ወይም አይነቶች ናቸው ብለን ከምንቀራቸው ቢያንስ እኔ ሦስቱን ተኮሾላለሁ። እንግዲህ ሌላውን ሙሉ አስፈላጊነትን ይዘረዝራቸዋለ። መልካም ዶክተር መስፍን እንዳሉት የቀሩትን ይከታተሉኛል፣ ስጋቶች፣ የተዛባ አስተሳሰብና በሕክምናውም ቋንቋ ዴሉዥን የተሰኘውን የዚህን ህመም ሌሎች አይነቶች በተከታይ ፕሮግራማችን እንመለስበታለን። ታዲያ ቤተሰቦች፣ ወዳጅ ዘመዶች የህመምተኛውን ይዞታ ይበልጥ ከማባባስ ይልቅ ስለ ህመሙ የተሻለ በማወቅ እንዴት መርዳት ይችላሉ የሚለውን በመጪው ሳምንት የምንመለስበትን ሌላው ጭብጣችንን በአንድ የአድማጫችን አስተያየትና ጥያቄ እናስተዋወቅ። ዶክተር መስፍን ጤና ቪዎች እንደምናቸው፣ አስተያየቴ ሐኪሙን ይጠይቁ በሚለው ፕሮግራም ላይ የሰማው ይከተሉኛል የሚለውን የበሽታ አይነት ጓደኛዬ ላይ ስላየው ነው። ኤግዛክትሊ ዶክተር የተናገሩትን በሙሉ በጓደኛዬ ላይ አይቼዋለሁ። ሚዮክራ ያለው ስታቸው የኔ ነው። ኮምፒተር የተሰራው በኔ ስም ነው። አጋጣሚ የሆኑ ደግሞ በፈርስ ሜሙ እና ላስ ሜሙ ይገናኙ ነበር። ሲኤም የሚል ጆርጅ ቡሽ በአውሮፕላን እያስከተለብኝ ነው ሲይን ይለኛል። እና በጠቃላይ ዶክተሩ የተናገሩትን ነገር በጓደኛ ላይ እያየው ነው ያለሁት። እና እባካችሁ እንዴት አድርጌ ለመስረዱት አላውቅም። የህመምተኛው ቅርብ ሰዎች፣ ቤተሰቦች፣ ወዳጆች እንዲህ እንደ ጠያቂያችንም ያሉ ጓደኞች እንደምን ሊረዱ ይችላሉ? ዶክተር መስፍን በሚቀጥለው ሳምንት የምንመለከተውን ጥያቄ ነው በመንደርደር ያስተዋወቅኩት። ለአሁኑ ግን ጊዜው አመሰግናለሁ። እግዜር ይስጥልኝ። ምንማሉለ ዕድሉን ስለሰጠኝ እና በዚህ እና ሌሎች ተዛማጅ አእምሮ ጤና ችግሮች ዙሪያ በየጊዜው አድማጮች ጋር እንድዋይ የሚመሰረብር ስለሰጠኝ በጣም አመሰግናለሁ። ለእኔ አገናኙ ለምሽቱ ወደ ያዝነው የመጨረሻው ቅንብር እናልፋለን። በ22 ና በ25 ሜትር ባንድ እንዲሁም በ19 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን ስርጭት ነው የምታደምጡት። አብራችሁን ቆዩ። እንደ ሰንሰለት የተያያዘው ህገወጥ የሰዎች ማዘዋወር ችግርን ይመለከታል። ምዕራብ ትግራይ ውስጥ ማይካድራ በተባለችው ከተማ የሚኖሩ ቤተሰቦች ህገወጥ ሰው አሸጋጋሪዎች ልጆቻችንን እየወሰዱብን ነው ለዚህም ምክንያቱ መንግሥት ተገቢ ጥበቃና ክትትል ስለማያደርግ ነው ሲሉ ያማርራሉ። የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ሦስት ቤተሰቦችንና አባቱ አርባ ሺህ ብር ከፍለው ከደላሎች ያስለቀቁትን አንድ ወጣት አነጋግረዋል። ሱዳን ካርቱም ውስጥ ሆኖ ሰዎች የማዘዋወርን ንግድ ያስተባበራል የተባለ አንድ ሰውም ለአጭር ደቂቃ ያህል አናግሯል። የባለሥልጣኖችን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለማንኛውም አዳነች ፍሳዬ በአፍሪካ ነክ ርዕሶች ፕሮግራም ማለት አዘጋጅ ነች። አዳነች ይህን ጉዳይ ታቀርባለች። ምዕራብ ትግራይ ውስጥ ማይካድራ በተባለችው ከተማ የሚኖሩ ቤተሰቦች ህገወጥ በሆነ መንገድ ሰዎችን ወደ ውጭ ሀገራት በማሸጋገር ተግባር ላይ የተሰማሩ ደላሎች የ16 ዓመት ዕድሜ ልጆቻችንን ሳይቀር እየወሰዱብን ነው ሲሉ አማረዋል። ባለፈው መጋቢት ሀያ ሁለት ቀን 29 ወጣቶች ከከተማይቱ እንደተወሰዱ ቤተሰቦቹ ተናግረዋል። ወይዘሮ አዝመራ ታደሰ የተባሉ የማይ ካድራ ነዋሪ እናት ልጃቸው በዛች እለት ከቤት እንደወጣ አልተመለሰም ብለዋል። ምሩጽ ሀብቱ ይባላል። አሰርተ ሸአንተ ያሉ ዝላላዩ ወደ ምሩጽ ሀብቱ ይባላል የአስራ ዘጠኝ አመት ዕድሜ ልጅ ነው። ልጄ በደላላ ነው የሄደው። ከአስር ቀናት በፊት አንዴ ስልክ ደውሎ ካርቱም ደርሰናል እየሄድን ነው ብሏቸው እንደነበረ፣ ከዚያ በኋላ ግን የት እንደደረሰ እንደማያውቁ ወይዘሮ አዝመራ ገልጸዋል። ሌላው የማይካድራ ነዋሪ አቶ ገብረ ዮሐንስ ኃይለ አንገሶም ገብረ ዮሐንስ የተባለ የሀያ ዓመት እድሜ ወጣት ልጃቸው በደላላ እንደተወሰደባቸው ገልጸዋል። ወጣቱ ባለፈው መጋቢት ሀያ ዘጠኝ ነው የሄደው። አወጣጡም ልጆቹ ተሰብስበው ወደ ሊቢያ ስለመሄድ ጉዳይ ሲያወሩ ቆይተዋል። ገንዘብ ግን የላቸውም። በደላላ ተታለው እንደሄዱ ነው የሚታወቀው። አቶ ገብረ ዮሐንስ ልጃቸውን የወሰደው ደላላ እንደሆነ ለማወቅ የቻሉት ከልጃቸው ጋር ለመሄድ ተቃጥረው ሳይሄዱ ከቀሩ ሰዎች ባገኙት መረጃ እንደሆነ ተናግረዋል። ሌላው ልጃቸው የተወሰደባቸው የማይካድራ ነዋሪ አቶ መሰለ ገብረ ሚካኤል ናቸው። የ16 ዓመት ዕድሜ ልጃቸውን ሁኔታና ደላሎች በማይካድራ ከተማ ላይ እንዴት እንደሚንቀሳቀሱ ያብራራሉ ማይካድራ ማይካድራ ውስጥ ሰፊ የደላሎች እንቅስቃሴ አለ። ለመሆኑ የደላሎቹ እንቅስቃሴ ብቻ ነው ወይ የሚል ጥያቄ በሚያስነሳ ደረጃ ላይ ነው ያለው። ከህብረተሰቡ ጥቆማ እየተደረገም እንኳን በህግ አካላት ክትትል አይደረግባቸውም። ባለፈው መጋቢት 28 አዳነ መሰለ እየተባለው የ16 ዓመት ልጄ በደላሎች ቅስቀሳ ወጥቷል። የእኛ ልጆች ብቻ ሳይሆኑ ከ29 (ከሃያ ዘጠኝ) በላይ የሚሆኑ ወጣቶች ከሀገር ወጥተዋል። ከትናንት በስቲያ እንኳን ከስድስት በላይ ወጣቶች ወጥተዋል። በመቀሌ ዩኒቨርሲቲ ለመማር ሄደው የነበሩ ሳይቀሩ ነው የሚወጡት። ልጄ ካርቱም ከሄደ ሦስትና አራት ቀናት ካለፉ በኋላ ወደ ጎረቤት ደውሎ መቶ ሺህ ብር ካልከፈላችሁ በስተቀር ልጆቹ ሊመለሱ አይችሉም፣ ካልከፈላችሁ አደጋ ላይ ሊወድቅ ይችላል ብሎኛል። አቶ መሰለ ከኢትዮጵያም ሆነ ከኤርትራ የሚወጡትን ሰዎች ያስተባብራል ያሉት ሰው ካርቱም ውስጥ እንዳለ ገልጸዋል። አብ ካርቱም ዝቅመጥ ስሩዕ ጠላላ ብመንግስት እውን ዘይፍለጥ ዘይኮነስ ዕላዊ ዝኾነ ካርቱም የሚኖር በመንግስት የማይታወቅ ሳይሆን በገሃድ የሚታወቁ የኮበለሉ ኢትዮጵያውያንና ኤርትራውያን የሚቆዩባቸው ቦታዎች አሏቸው። ብርሃና አሸብር ይባላል። ወላጆቹና ወንድሞቹ አደባይ ይኖራሉ። የጠቀሱት ሰው እሱ መሆኑን እንዴት አወቁ? ለሚለው ጥያቄ ሓደ ካብዚ ምስቶም ናትና ቆልዑ ዝኾኑ ዓሠርተ ሓሙሽተ ሽሕ ተኸፊልዎ ንክምለስ አንደኛ ከዚህ ከሄዱት ልጆቻችን ጋር ዐሥራ አምስት ሺህ ብር ተከፍሎለት ከካርቱም እንዲመለስ የተደረገ ልጅ አለ። ብርሃነ አሸብር የሚባል ደላላ ዘንድ ደውዬ ነው ያወቅኩት። 15,000 ብር ተከፍሎለት የተመለሰው ልጅ ነው። መረጃውን የሰጠን እሱ ብቻ ሳይሆን ሌሎችም ብዙ ደላሎች አሉ። ደላሎች መሆናቸው እየታወቀ ላለመያዝ ከቻሉ ሕጋዊ ናቸው ለማለት በሚቻል ደረጃ ላይ ነው የሚደረሰው። የ19 ዓመት ዕድሜ ልጃቸው የሄደባቸው ወይዘሮ አዝመራ ታደሰ መንግሥት በጉዳዩ ላይ ትኩረት ማድረግ አለበት ብለዋል። ሌሎች ልጆቻችንም እንደሚከተሏቸው እናውቃለን። አሁንም እየተደራጁ ነው። በአጠቃላይ የሚቀር ልጅ የለም። ይህን አካባቢ የሚጠብቅ ወታደር ወይም ሚሊሻ ታቶ ነው። ትኩረት ስለማይደረግበት ነው እንጂ ይህ ሁሉ ልጅ በየቀኑ እየተሰደደ ባዶ እኮ ነው የቀረ ነው። አሁን በአካባቢው የቀሩት ወጣቶች እኮ ከአስራ አምስት ዓመት ዕድሜ በታች ናቸው። አቶ ገብረ ዮሐንስም ድንበሩን በዋናነት መጠበቅ ያለበት መንግስት ነው ይላሉ። ድሕር ደ ብእዋኑ ዘይ ተቆፃፂርዎ መንግስቲ ዓዲ እውን ጥራሓ ክትተርፍ ትኽእል እያ መንግስቲ ክሓለው እዩ ዝብል መንግስት በጊዜ ካልተቆጣጠረው በስተቀር ሀገሪቱ ባዶ ልትቀር ትችላለች። መንግስት ድንበሩ መጠበቅ አለበት ነው የሚለው ነገር ግን ይህ ድንበር በመሆኑ ችላ ይባላል። ብዙ ወጣቶች እየወጡ ነው። በመኪና ነው የሚወስዷቸው። ታርጋ ያላቸውም የሌላቸውም መኪኖች አሉ። እዚህ ያለው ሰው ሁሉ ያውቀዋል። እዚህ ያለው አስተዳደርም ያውቃል። አቶ መሰለም የጸጥታ ክፍተት አለ ይላሉ። መንግስቲ ፍሉይ ጠመታ ክገብር ኣለዎ ኸይንብል ስሩዕ ፖሊስን ጸጥታን ዓጀውቶም እዮም መንግስት ልዩ ትኩረት ማድረግ አለበት እንዳንል የፖሊስና የጸጥታ ኃይሎች አጃቢዎቻቸው ናቸው ብንል ማጋነን አይሆንም። ለምሳሌ አምናና ካቻምና በቀጣናችን ሁለት ኮማንደሮች በአስኮብላይነት ተከሰው የተወሰነ ቅጣት ተጥሎባቸው ነበር። በተጨማሪም ብዙ ፖሊሶች በዚህ ጉዳይ ይታሰራሉ፣ ይለቀቃሉ። ስለዚህ ከዚህ በፊት ትኩረት አልተሰጠበትም ነበር። በአሁኑ ወቅት ግን ደላሎች በድብቅ ሳይሆን በግላጭ ድግስ ያደርጋሉ። ተሰብስበው አርደው ይበላሉ፣ ይጨፍራሉ። የጸጥታ አካላትም ይቀላቀሏቸዋል። ባልደረባችን ገብረ ገብረ መድህን ሱዳን ውስጥ አለ የተባለውን ደላላ ብርሃን አሸብርን በሱዳን መስመር ስልክ ደውሎ አነጋግሮታል። ከአሜሪካ መደወሉን ገልጾ ስለ ወጣት አዳነ መሰለ ሲጠይቀው እነሱ ራሳቸው ናቸው ጉዳዩን ያጫጫሁት በማለት ይጀምራል። ቤተሰቦቹ ናቸው ወሬውን ያጫጫሁት፣ በፍላጎቱ የመጣውን ልጅ ሰርቀው ወሰዱት፣ አንቀው ወሰዱት እያሉ ያወራሉ። ለዚህ ሰው መፍትሔ ነው መፈለግ ያለበት እንጂ እንዲህ ዓይነት አያያዝ ደላላውም እንዲፈራ ያደርጋል። ሕይወት አለውና ይህ ልጅ አንዴ ወጥቶአልና ሂሳቡ ተከፍሎ እንዲሻገር ይደረጋል። አሁን የአዳንን ብር ተቀበል ብትል የሚቀበል ሰው የለም። የሚያስፈራ ነገር የለም። ወደ እኔ ደውልና አድራሻውን እሰጥሃለሁ። ገብረ በቀጠሮ መሠረት በነገታው ደጋግሞ ቢደውልም ስልኩ አልተነሳም። ጋዜጠኛ መሆኑን ለመግለጽም ዕድል አላገኘም። ገብረ ገብረ መድህን ባለፉት ቀናት ከምዕራብ ትግራይ ወደ ሱዳን ከሄደ በኋላ ወላጆቹ አርባ ሺህ ብር ከፍለው ያስመለሱት ወጣትንም አነጋግሯል። ወጣቱ አድጎሹ ከተባለው በምዕራብ ትግራይ ከሚገኝ ከተማ ከአራት ሌሎች ወጣቶች ጋር ሆኖ ሱዳን እንደሄደ ነው ወጣቱ የሚናገረው። እድሜው 18 እንደሆነ የገለጸው ተማሪ ሀዲሽ ተኽለ ስለ አወጣጡ ሂደት ዘርዝረዋል። እኔ ከዚህ ስወጣ ከሰው ሰው እያቀባበሉ ነው የወሰዱን። በበረሃው ጉዞ ላይ ረሃብ አለ። በጎማ ይደበድቡናል፣ ብዙ ስቃይ ያደርሱብናል። ለመጸዳዳት እንድንወጣ እንኳን በቀን አንዴ ነው የሚፈቅዱልን። ወደ ካርቱም የሚወስዱን አርባ ሺህ ብር ከከፈልን በኋላ ነው። ከዛ በፊት ግን በረሃ ላይ ነው የሚያሰቃዩን። ጀርመን እናደርሳችኋለን ብለው ነበር ከአዲጎሹ የወሰዱን መንገድ ላይ የሚቀባበሉን ሰዎችም ኢትዮጵያውያንና ኤርትራውያን ናቸው ተባብረው ነው የሚሰሩት ዋናዎቹ አሸጋጋሪዎች ማለት ኃላፊዎች ካርቱም ነው ያሉት ከአገር የኮበለሉት ወጣቶች የሚጠይቋቸውን አርባ ሺህ ብር ካልከፈሉ ምን አይነት እጣ እንደሚገጥማቸው ተማሪ ሀዲሽ ጠቁሟል ስለዚህ ከፊል ራሻ ይወስዱካ ሁሊት ወብዛሓተ አርባ ሺህ ብር መክፈል ካልቻልክ ለራሻይዳ ይሸጡህና ራሻይዳዎቹ በበኩላቸው ኩላሊትህን አውጥተው ይሸጡታል። አስረው ይወስዱህና ለራሻይዳ ያስረክቡሃል። ብዙ እንደዛ አይነት እጣ የገጠማቸው ሰዎች አሉ። በመቶ ሺህ ብር ነው ለራሻይዳዎቹ የሚሸጡህ። ሐጀር በተባለው የሱዳን ግዛት ውስጥ አስራ አንድ ቀናት ኻርቱም ላይ ደግሞ ከደላሎቹ ጋር ለስምንት ቀናት ያህል እንደቆየ ተማሪ ሐዲሽ ገልጿል። አንድ ሚኒባስ ውስጥ አርባ የሚሆን ሰው ጭነው ብትመቱም ሆነ ብትደንደን ታየላቸውም። ይላል ሓድሽ። ሎሪ የሚባሉት አውቶቡሶች ላይ ደግሞ ከዘጠና በላይ ሰው እንደሚያጭቁባቸው ሓድሽ ተኽለ ገልጿል። ሰዎች ሊሞቱም እንደሚችሉ ያወሳል። ከቦታችን ሲወስዱን ግን ሊቢያ እናደርሳችኋለን በሚል ነው። ጓደኞቻችሁ እዛ ገቡ እያሉ ነው የሚነግሩን። ከዚያ በኋላ ካርቱም ላይ ይጠልፉሃል። የጦር መሳሪያ ሁሉ አላቸው በሚገባ የተደራጁ ናቸው ይላል ሐድሽ ወላጆቹ አርባ ሺህ ብር ከፍለው እንዳስመልሱት የገለጸው ሐድሽ ተክለ ደላሎቹ በየቦታው ገንዘብ የሚቀበሉባቸው ቅርንጫፎች እንዳሏቸው ጠቁመዋል ኩሎም ቅርንጫፍ ሞ ስዑዲ አረብ አለም ጀርመን አለም ስዊድን ገለ በየቦታው ገንዘብ የሚቀበሉባቸው ቅርንጫፎች አሏቸው ሳዑዲ አረቢያ ጀርመን ስዊድን ለንደን ካለ ኢትዮጵያ በስተቀር በየቦታው አላቸው ገንዘብ የሚቀበሉበት ባንክ ሁሉ አላቸው። ቤተሰቦቹ የተጠየቁትን አርባ ሺህ ብር ከከፈሉ በኋላ ደላሎቹ በመኪና አሳፍረው ካርቱም እንዳደረሱት ከካርቱም ደግሞ በአብተውስ ወደ አገሩ እንደ ገባ የገለጸው ተማሪ ሓድሽ ተኽለ ከአገር የመሰደዱ ሂደት ምን ያህል አደገኛ እንደሆነ ለዘመዶቹ ለጓደኞቹና ለሚያውቋቸው ሁሉ እንደሚያስረዳ ገልጿል። አድማጮች፣ ትግራይ ውስጥ ሰዎችን በህገወጥ መንገድ ስለ ማሸጋገር ጉዳይ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ክንገናኝ በደህና ቆዩን። አለቀ። የዛሬ ማክሰኞ ምሽት ፕሮግራም በዚሁ ይጠናቀቃል። ነገ ረቡዕ በተመሳሳይ ጊዜ እንገናኛለን። አዲሱ አድማጮቻችን ደህና አደሩ። የትግርኛ ቋንቋ ስርጭት ይቀጥላል። どこに行くの